ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ። በዚህ ግጭት ጋር ተያይዞ ኢትዮጵያውያን የአካል ጉዳት እንደደረሰባቸው እና ሕይወታቸው ያለፈ እንዳለ ተገንዝበናል። ይህም እንግዲህ አጠቃላይ ሱዳን ውስጥ ከተፈጠሩ ግጭት ጋር ተያይዘው ኢትዮጵያውያን ታርጌት ያደረገ ሳይሆን ያው እንደ ማንኛውም ሲቪሊያን ተባራሪ አደጋ የደረሰባቸው መሆኑን ነው እየተገነዘብ ነው። በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ ናቸው። ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። በሱዳን ለሁለተኛ ጊዜ የከሸፈውን የ24 ሰዓት ተኩስ ማቆም ስምምነት ተከትሎ በጦር ሰራዊቱና በፍጥኖ ድጋፍ ሰጪ ልዩ ኃይሉ መካከል የሚደረገው ውጊያ ለስድስተኛ ቀን ቀጥሎ ውሏል። በዚያ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን ይዞታ ጨምሮ ውሎና አዳራቸውን እንመለከታለን። በርከት ያሉ በሱዳን የዛሬ ይዞታ ላይ ያተኩሩ ዘገባዎች በዕለቱ አቢይ ርዕስ ተከታትለው ይቀርባሉ። ሐሙስ፣ ሚያዝያ 12 2015 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የምታሰማን ቆንጅታየ፣ አቀናባሪያችን ኢሊያስ አስማረ፣ ኮርኔሊየስ ደግሞ ለስርጭት ምህንድስናው ተሰይሟል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ነው። ጤና ስትልኝ እንደምናመሻችሁ? አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታዬ ነኝ። በሱዳን ውጊያ ላይ ያሉት ሁለቱ ወገኖች ለ24 ሰዓት ተኩስ ለማቆም መስማማታቸውን ትናንት አስታውቀዋል። ማክሰኞ ዕለት ተመሳሳይ የ24 ሰዓት የተኩስ ማቆም ስምምነት ለማድረግ ተሞክሮ የነበረ ቢሆንም ተግባራዊ ሳይሆን ቀርቷል። ስምምነቱ ለመጣሱ አንዱ ሌላኛውን ወገን ተጠያቂ አድርጓል። ፍልሚያ ላይ ያሉት የሱዳን ሰራዊትና አርኤስኤፍ በመባል የሚጠራው የፈጥኖ ደራሽ ኃይል ትናንት ተናጠል ባወጡት መግለጫ በሀገሪቱ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ ለሚደረገው ተኩስ ማቆም ተገዢ እንሆናለን ብለዋል። የተኩስ ማቆሙ ከታወጀ በኋላ ግን አልፎ አልፎ የተኩስ ድምፅ መሰማቱ ነው የተነገረው። በዋሽንግተን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ሁለቱም ወገኖች ስምምነቱን እንዲያከብሩ ጠይቀዋል። ሁከቱን አቁመው ወደ ንግግር እንዲመጡም ጠይቀዋል። ትናንት በካርቱም በሚገኘው ወታደራዊ መስሪያ ቤት አካባቢ ከባድ ውጊያ መደረጉ ተዘግቧል። የውጊያ ጀቶች ዋና መስሪያ ቤቱን ለመቆጣጠር በሞከሩት የአርኤስኤፍ ኃይሎች ላይ ድብደባ እንዳካሄዱም ተነግሯል። ከተዋጊዎችና ከተማዋን ለመልቀቅ ከሚሞክሩት ውጪ ካርቱም መንገድ ላይ ብዙም ሰው አይታይም ነው የተባለው። ባለፉት አምስት ቀናት በተካሄደው ውጊያ ሶስት መቶ የሚሆኑ ሰዎች መገደላቸውን የዓለም የጤና ድርጅት አስታውቋል። በተኩሱ ምክንያትም አስከሬኖች ከመንገድ ላይ ባለመነሳታቸው እንጂ የተገደሉት ሰዎች ቁጥር ከተጠቀሰው በላይም ሊሆን እንደሚችል እየተነገረ ነው። ይህ በዚህ እንዳለ ማራዊ የምትባለው የሱዳን ከተማ ውስጥ ተይዘው የነበሩት 177 የግብጽ የአየር ኃይል ቴክኒሽያኖች ወደ ሀገራቸው መወሰዳቸውን የሱዳን ወታደራዊ ባለስልጣናት ዛሬ ጠዋት አስታውቀዋል። አራት የግብጽ ወታደራዊ ማጓጓዣ አውሮፕላኖች ከዳንጎሎ አውሮፕላን ጣቢያ አሳፍረው እንዳወጧቸውን የገለጹት ግብፃውያን የአየር ኃይል ባልደረቦች ውጊያው በተቀሰቀሰበት ወቅት ሱዳን ውስጥ ስልጠና ላይ የነበሩ እንደሆኑ ነው የሱዳን ባለስልጣናት የተናገሩት። የፈጥኖ ደራሽ ኃይሉም 27 ግብፃውያንን ለቀይ መስቀል እንዳስረከበ ተናግሯል። ሳምንቱን ካርቱም አውሮፕላን ጣቢያ አቅራቢያ እየተካሄደ ባለው ከባድ ውጊያ ምክንያት በብዙ መቶዎች የተቆጠሩ የውጭ ሀገር ሰዎች መውጫ አጥተዋል። በተያያዘ ዜና ወደ 320 የሚሆኑ የሱዳን ወታደሮች ውጊያውን ሸሽተው ወደ ቻድ መሰደዳቸውን የቻድ የመከላከያ ሚኒስትር ተናግረዋል። ወታደሮቹን ቻድ እንደገቡ ትጥቃቸውን አስፈትተን በቁጥጥር ስር አውለናቸዋል ሲሉ የመከላከያ ሚኒስትሩ ዳኡድ ያያ ኢብራሂም ተናግረዋል። ይህ በዚህ እንዳለ በሀሊፋ ሀፍታር የሚመራው የሊቢያ ብሔራዊ የጦር ሰራዊት በሱዳን እየተዋጉ ላሉት ወገኖች ለአንደኛው ድጋፍ እየሰጠ ነው ተብሎ የወጡ ሪፖርቶችን አስተባብሏል። ሁለቱን ወገኖች ለመሸምገል ዝግጁ ነን ብሏል። የመን ዋና ከተማ ሰንአ ውስጥ ለችግረኞች የገንዘብ እርዳታ ለማደል በተዘጋጀ መሰናዶ ላይ በተፈጠረ መጨናነቅ ቢያንስ የሰባ ስምንት ሰዎች ሕይወት እንደጠፋ ተዘገበ። የገንዘብ እደላውን ለመቀበል የተሰባሰቡት ሰዎች በተኩስ ድምፅና በኤሌክትሪክ መስመር ፍንዳታ ተሸብረው ሲሯሯጡ በተፈጠረው መጨናነቅ ቢያንስ ሰባ ስምንት ሰዎች ሲሞቱ ሌሎች ሰባ ሶስት ሰዎች እንደቆሰሉ እማኞችና የሁቲ አማጽያኑ ባለስልጣናት ገልጸዋል። ሁቲዎቹ ታጣቂዎች እርዳታ ለመቀበል የተሰበሰበውን ህዝብ ለመቆጣጠር ወደ ሰማይ የተኮሱት ጥይት የኤሌክትሪክ መስመር በመምታቱ ፍንዳታ እንደተከተለ የአይን እማኞቹ ተናግረዋል። ሁኔታው በፈጠረው ፍርሃት ብዙ ሴቶችና ህጻናት ያሉባቸው በርካታ ሰዎች ሲሯሯጡ መረጋገጣቸውን ነው እማኞቹ የገለጹት። በማህበራዊ መገናኛ ላይ በተሰራጩ ቪዲዮዎች መሬት ላይ የወዳደቁ አስከሬኖችና ድረሱልን እያሉ የሚጮሁ የተጎዱ ሰዎች እንዲሁም ለመርዳት የሚሞክሩ ሰዎች አሳይተዋል። የሁቲ አማጽያኑ የአገር አስተዳደር ሚኒስቴር እንደተናገረው አደጋው የደረሰው ነጋዴዎች ከተማዋ መሃል ባሰናዱት የእርዳታ ዕደላ ላይ እርዳታ ለመቀበል በመቶች የተቆጠሩ ችግረኞች እንደተሰባሰቡ ነው። ሚኒስቴሩ በኢድ አልፈጥር በዓል ዋዜማ ለደረሰው ለዚህ አደጋ ምክንያት የሆነው ዝግጅቱ ከከተማይቱ ባለስልጣናት ጋር ሳይቀናጅ በመካሄዱ ነው ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት የመደበኞቹ ክትባቶች አሰጣጥ በመቀነሱ የተነሳ ብዙ ህጻናት ላይ የሞት አደጋ ተደቅነዋል ሲል ዩኒሴፍ አስጠነቀቀ። የተባበሩት መንግስታት የህጻናት መርጃው ድርጅት እንደ አውሮፓውያን አቆጣጠር የዚህን የ2023 የዓለም ህጻናት ይዞታ አስመልክቶ ባወጣው ሪፖርቱ ጥናቱ ከተካሄደባቸው 55 ሀገሮች ውስጥ በ52ቱ ለህጻናት ክትባት አስፈላጊነት የሚሰጠው ትኩረት እየቀነሰ እንደሆነ ነው የገለጸው። በደቡብ ኮሪያ፣ ጋና፣ ሴኔጋል፣ ጃፓን እና ፓፑዋ ኒውጊኒ የህጻናት ክትባት አሰጣጥ መጠን ከአንድ ሶስተኛ በሚበልጥ እንደቀነሰ ዩኒሴፍ አመልክቷል። በተካሄደው ጥናት ስለ ክትባት ጠቃሚነት አዎንታዊ አመለካከት እንደያዙ ያሉት ሶስት ሀገሮች ቻይና፣ ሜክሲኮና ህንድ ብቻ መሆናቸውን ሪፖርቱ አያይዞ ጠቁሟል። ከኮቪድ-19 ወረርሽኝ ወዲህ በብዙዎቹ ሀገሮች እድሜያቸው ከ35 ዓመት በታች የሆኑ ሰዎች ዘንድ ስለ ክትባቱ ጠቃሚነት ያላቸው እምነት ከተቀሩት ይበልጥ ዝቅተኛ ሆኖ መገኘቱን ነው ዩኒሴፍ በዚህ ጥናት ያመለከተው። ይህ መሆኑ ባለም ዙሪያ 67 ሚሊዮን ህጻናት አንድ ወይም ከአንድ በላይ መደበኛ ክትባት ሳይከተቡ በቀሩበት በዚህ ጊዜ አሳሳቢ እንደሆነ ሪፖርቱ ሳይገልጽ አላለፈም። ለሶስት ዓመታት በዘለቀው የኮቪድ-19 ወረርሽኝ ሳቢያ የመደበኞቹ ክትባቶች ክንዋኔ በመደናቀፉ የተነሳ አስፈላጊውን ክትባት ሳያገኙ ከቀሩት ከ67 ሚሊዮኑ ህጻናት ውስጥ ቢያንስ ግማሹን አሀዝ የሚይዙት የአፍሪካ ሀገሮች ህጻናት መሆናቸውን የዩኒሴፍ ሪፖርት አመልክቷል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልትንበርግ ዛሬ በድንገት በዩክሬን ጉብኝት አካሂደዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ የኔቶ ዋና ጸሐፊ ያቺን ሀገር ሲጎበኙ ይህ የመጀመሪያ ጊዜያቸው ነው። የኔቶ ዋና ጸሐፊው በዋና ከተማዋ በኪቭ የሚገኘውን በውጊያ ላይ የተገደሉ ወታደሮች መታሰቢያ ሀውልት የጎበኙ ሲሆን ተመተው ጉዳት የደረሰባቸው የሩሲያ ወታደራዊ መሳሪያዎችንም ተመልክተዋል። ስቶልተንበርግ የዩክሬን ኃይሎችን በመሳሪያ የሚረዱ የኔቶ አባል ሀገሮችን እንደሚደግፉ ሲገልጹ ቆይተዋል። ሩሲያ ዩክሬን ላይ ያደረሰችውን ወረራ ተከትሎ የኔቶ አባል ሀገሮች ቁጥርም ጨምሯል። ባለፈው ወር ፊንላንድ ሕብረቱን ተቀላቅላለች። የፊንላንድ አጎራባች የሆነችው ስዊድንም ያስገባችው የአባልነት ማመልከቻ ከሃንጋሪ እና ከቱርክ በስተቀር በአባል ሀገሮቹ በሙሉ ጸድቆላታል። ይህ በዚህ እንዳለ የኔቶ አባል ሀገሮች ዴንማርክ እና ኔዘርላንድስ ለዩክሬን የሚሆኑ 14 ሌፐርድ ቱኤ ፎር ታንኮች በጋራ ገዝተው ለማደስ እና ለመላክ እንዳቀዱ አስታውቀዋል። ታንኮቹ በሚቀጥለው እንደ አውሮፓውያን አቆጣጠር 2024 ዓ.ም መጀመሪያ ላይ ወደ ዩክሬን ለመላክ ዝግጁ እንደሚሆኑ የሁለቱ ሀገሮች የመከላከያ ሚኒስትሮች አስታውቀዋል። በመጨረሻም በአፍጋኒስታን ስልጣን ላይ ካለው ከታሊባን ባለስልጣናት ጋር ለሁለት ዓመታት ያህል ዲፕሎማሲያዊ ፍጥጫ ላይ ያለችው ዩናይትድ ስቴትስ የአፍጋኒስታን ፖሊሲዋን በመገምገም ላይ መሆኗ ተገልጿል። የዩናይትድ ስቴትስ ባለስልጣናት የፖሊሲ ግምገማው የሚካሄደው አረመኔያዊ ሲሉ ለገለጹት የታሊባን አስተዳደር ምላሽ ለመስጠት መሆኑ ተገልጿል። ዩናይትድ ስቴትስ የአፍጋኒስታን ፖሊሲዋን የምትገመግመው የታሊባን ባለስልጣናት የሀገሪቱ ሴቶች በተባበሩት መንግስታት ድርጅት ተቀጥረው እንዳይሰሩ በመከልከላቸው ድርጅቱ በዚያች ሀገር የሚያካሂዳቸውን ስራዎቹን ለማቋረጥ እያሰበ ነው የሚሉ ሪፖርቶች እየተሰሙ ባሉበት በዚህ ወቅት መሆኑ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ዛሬ ሚያዝያ 12 2015 ዓ ም ነው አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ። የዌብና ማህበራዊ አሰናጃችን አባየው ገበያው ናት። የድምፅና ምስል አቀናባሪዎች ችግር ባደገፋና ሲሳይ አሸናፊ፣ የቀጥታ ድምፅና ምስል አቀናባሪያችን ደግሞ ጆጊል ነው። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁን ዘልቃለን። አሁን በቀጥታ ወደ ልቷዊ በመግቢያ ያስተዋወቅኩት ርዕስ ነው። አብዛኛውም ዘገባዎቻችን በሱዳን ጉዳይ ላይ ያተኩራሉ። በሱዳን ለሁለተኛ ጊዜ የከሸፈውን የ24 ሰዓት ተኩስ ማቆም ስምምነት ተከትሎ በጦር ሰራዊቱና በፈጥኖ ድጋፍ ሰጪ ልዩ ኃይሉ መካከል የሚደረገው ውጊያ ለስድስተኛ ቀን ዛሬም ቀጥሎ ብሏል። በግጭቱ የሞቱ ሰዎች ቁጥር ከ300 በላይ መድረሱንና ከ300 በላይ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት የጤና ተቋም አስታውቋል። ቁጥሩ ግን ከዚያ በላይም ሊሆን ይችላል ተብሏል። በሌላ በኩል 320 የሱዳን ተጠባባቂ ወታደሮች ለቻድ እጅ መስጠታቸውን ያስታወቀው የቻድ መንግስት የስደተኛው ቁጥር ሊጨምር ይችላል በሚል ፍራቻ ድንበሩን መዝጋቱን አስታውቋል። ከሱዳን ጦር ጋራ የጋራ የአየር ኃይል ልምምድ ለማድረግ በሱዳን የነበሩት ግብፃውያንን ማስወጣት መቻሉን የሱዳን ጦር ሰራዊት ይፋ አድርጓል። ከተለያዩ የዜና ምንጮች የተሰበሰበውንና በወቅታዊ የሱዳን ሁኔታ ላይ ያተኮረውን ይህን ዘገባ ስመኝሽ የቆየ ጨምቃ እንደሚከትለው ታቀርበዋለች። ምንም አይነት የመብረድ ምልክት ያላሳየው በሱዳን መደበኛ ጦር ሰራዊት ና በፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል ወይም አርስሴፍ መካከል እየተካሄደ ያለው ውጊያ በሙስሊሞች የረመዳን ጾም መገባደጃ ሐሙስም ቀጥሎ በዋና ከተማው ከፍተኛ ፍንዳታና የተኩስ ድምፅ ሲሰማ ውሏል። ላለፉት ስድስት ቀናት በተካሄደው ግጭት 300 ሰዎች መገደላቸውንና ከ3 ሺህ በላይ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት የጤና ተቋም ያስታወቀ ቢሆንም አሁንም በየጎዳናው የወደቁት አስክሬኖች ባለመነሳታቸው የሟቾቹ ቁጥር ከዚህም ሊበልጥ እንደሚችል ተገልጿል። ለሱዳን ጦር አዛዥ አብዱልፈታህ አልቡርሃንና ምክትላቸው ለነበሩትና የአርኤስኤፍን ተዋጊዎች የሚመሩት መሐመድ አምዳን ዳጋሎ ታማኝ በሆኑ ኃይሎች መካከል የተነሳው ግጭት ቅዳሜ ዕለት ከጀመረ ወዲህ ከአምስት ሚሊዮን ሰዎች በላይ በሚኖሩባት የሱዳን መዲና ካርቱም ውስጥ ከባድ ጦርነቶች ተካሂደዋል። አብዛኞቹ ነዋሪዎችም ያለመብራት ምግብና ውሃ በቤታቸው ዘግተው ተቀምጠዋል። ትላንት ረቡዕ ለሁለተኛ ጊዜ የ24 ሰዓት ተኩስ ማቆም ስምምነት ለማድረግ ተሞክሮ የነበረ ቢሆንም ጥረቱ በድጋሚ ከሽፏል። በካርቱም ዓለም አቀፍ አውሮፕላን ማረፊያና በከተማው በሚገኘው የጦር ሰራዊቱ ዋና መስሪያ ቤትም የተኩሱ ጩኸት መሰማቱና ጥቅጥቅ ያሉ የጥቁር ጭስ አምዶች ከህንጻዎች በላይ መታየታቸው ቀጥሏል። በሱዳን እየተካሄደ ባለው ጦርነት ምክንያት በተለይ የጤና ስርዓቱ ከፍተኛ ስጋት ውስጥ የወደቀ ሲሆን የሱዳን የሐኪሞች ማህበር ዋና ጸሐፊ የሆኑት ናቤል አርማን ሁኔታውን አሰቃቂ ብለውታል። ሁኔታው አሰቃቂ፣ እጅግ የሚያመና በጣም መጥፎ ነው። ሆስፒታሎች የአየር ድብደባ፣ የመትረየስና የጥይት ኢላማ በመሆናቸው በካርቱምም ሆነ በሌሎች ከተሞች አገልግሎት መስጠት እንዳይችሉ ሆነዋል። ድንበር የለሽ ሐኪሞች የተሰኘው ዓለም አቀፍ ሰብአዊ ተቋም ስራ አስኪያጅ የሆኑት አብደላ ሁሴንም እንዲሁ ተቋማቸው አብዛኛውን ስራውን ማቋረጡንና ሲቪሎች የህክምና አገልግሎት ማግኘት አለመቻላቸውን ገልጸዋል። one of the important impact is disrupted our operations አንዱና ዋነኛው ተጽዕኖ ስራዎቻችንን ማስተጓጎሉ ነው። ውጊያው ስራችንን እንድናቋርጥና ቀድመን እናካሄዳቸው ወደ ነበሩ መርሃ ግብሮች እንዳንሄድ አድርጎናል። በስተ ምስራቅና በስተ ሰሜን አባይ አካባቢ ካሉ ጥቂት ቦታዎች በስተቀር ስራችን ለጊዜው ተቋርጠዋል። ምክንያቱም ሰራተኞቻችን ወደ ሆስፒታል መሄድ አይችሉም። ሲቪሎችም ቢሆኑ በውጊያው ምክንያት ወደ ሆስፒታል መሄድ አይችሉም። በመዲናዋ ካርቱም ጎዳናዎች ላይ ከሚደርሰው የቦምብ ጥቃትና የአየር ድብደባ ለመሸሽ በቤታቸው የተጠለሉ ነው። ነዋሪዎች የምግብና ሌሎች መሰረታዊ አቅርቦቶች እያለቁባቸው ነው። አንዳንድ ነዋሪዎችም ባዶ በርሜሎችንና የፕላስቲክ መያዣዎችን ተሸክመው ከውሃ ማጠራቀሚያዎች ውሃ ለመቅዳት ሲሞክሩ ይታያሉ። ከነዚህ ነዋሪዎች አንዱ የሆነው መሐመድ ቃሲም ትልቅ የውሃ ችግር መኖሩንና ሰዎችም በከፍተኛ ሁኔታ እየተሰቃዩ መሆኑን ይገልጻል። ትልቅ የውሃ ችግር አለ። ሰዎች እየተሰቃዩ ነው። የታሸገ ውሃ እንኳን ከሱቅ ገዝቶ ለመጠጣት አይገኝም። ኃላፊዎች እንዲንቀሳቀሱና የሆነ ነገር እንዲያደርጉ የህዝብ መከላከያ ወይንም ፖሊስም ቢሆን የውሃ ማጠራቀሚያዎችን ለተጎዱና ለሚያስፈልጋቸው ሰዎች እንዲያቀርቡ እንጠይቃለን። የቡርሃንና የዳጋሎ መራራ ውዝግብ ማዕከል ያደረገው አርኤስኤፍን ወደ መደበኛው ጦር ለመቀላቀል በተዘጋጀው ውቅር ላይ ሲሆን ይህም ሱዳንን ወደ ዲሞክራሲ ለማሸጋገር ለሚደረገው የመጨረሻ ስምምነት እንደ አንድ ቁልፍ ቅድመ ሁኔታ ተቀምጧል። በዋና ከተማውና በሌሎችም አካባቢዎች የአሬሴፍ ተዋጊዎች በታጠቁ ተሽከርካሪዎችና የጦር መሳሪያ በጫኑ ፒካፕ መኪናዎች ላይ ሆነው መንገዶችን ሲቆጣጠሩ ይታያሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በሱዳን ስላለው ሁኔታ ለመወያየት የአፍሪካ ህብረት ሊቀመንበር የአረብ ሊግ ዋና ጸሐፊና የምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ ስራ አስፈጻሚ ነገ በሚያደርጉት የድኅረ ገጽ ስብሰባ ላይ እንደሚገኙ ቃል አቀባያቸው ስቴፋን ዱጃሬክ አስታውቀዋል። ዋና ጸሐፊው በካርቱም ያሉ ሰላማዊ ዜጎች የሚያስፈልጋቸውን እፎይታ ለማምጣት ስልኮችን በመደወልና የ24 ሰዓት የተኩስ አቁም ስምምነት እንዲደርስ በመጠር ሙሉ ተሳትፎ እንደሚያደርጉም ዱጃሬክ ገልጸዋል። የቆሰሉና የታመሙ ሰላማዊ ሰዎች ወደ ሆስፒታሎች እንዲደርሱ ሰብዓዊ ፋታ እንፈልጋለን። በካርቱም ያሉ ሰዎች ምግብና ሌሎች አስፈላጊ ነገሮች ለመግዛት ቤታቸውን ትተው ለቀናት መውጣት አልቻሉም። በሱዳን ያለው ሰብዓዊ ምላሽ በከፍተኛ ሁኔታ ተስተጓጉሏል። በእርዳታ ሠራተኞች ላይ የሚደርሰው ጥቃትና የሰብዓዊ ተቋማት ዘረፋ በአስቸኳይ መቆም አለበት። ይህ በእንዲህ እንዳለ የቻድ ጦር ሰኞ ዕለት ወደ ምዕራብ አፍሪካዋ ሀገር የገባውን 320 ተጠባባቂ ወታደሮች የያዘ የሱዳን ጦር ማስቆሙንና ትጥቅ ማስፈታቱን የሀገሪቱ መከላከያ ሚኒስትር ዳውድ ያያ ብራሂም አስታውቀዋል። ብራሂም ለጋዜጠኞች በሰጡት መግለጫ በሱዳናውያን መካከል የተቀሰቀሰው አዲስ ግጭት የስደተኞች ማዕበል ሊፈጥር እንደሚችል ገልጸው ሀገራቸው ከሱዳን ጋር ያላትን ድንበር ከቅዳሜ ዕለት ጀምሮ መዝጋቷን አስታውቀዋል። እሁድ ዕለት የሱዳን የውስጥ ጸጥታ ኃይሎች ወደ ሀገራችን እንዲገቡ አድርገናል። እነርሱን ትጥቅ ለማስፈታትም አስፈላጊውን እርምጃ ሁሉ ወስደናል። በአሁኑ ወቅት ከ400 የሚበልጡ ሱዳናውያን ስደተኞችን እንደ አውሮፓውያኑ አቆጣጠር ከ2003 ዓመተ ምሕረት ጀምረን ተቀብለን እያስተናገድን ነው። ይሄ አሁን ነገም የሚደገም ከሆነ በሀገራችን ላይ የሚያስከትለውን መዘዝ ታዩታላችሁ። የቻድ መከላከያ ሚኒስትሩ አክለው ሀገራቸው በሱዳን የውስጥ ጉዳይ ጣልቃ እንደማትገባም ጨምረው ገልጸዋል። ይህ የሱዳን ጦርነት እኛን አይመለከትንም፣ የእኛ ዜጎች ጉዳይም አይደለም። ይህ ጦርነት በሱዳናውያን መካከል የሚደረግ ነው። ስለዚህ እኛን ቻዳውያኑን አያስጨንቀንም። በሌላ በኩል በሰሜን ሱዳን በምትገኘው ሜሮዌ ከተማ በአር ኤስ ኤፍ ተይዘው የቆዩት የግብፅ አየር ኃይል ወታደሮች በአውሮፕላን ተነስተው ወደ ግብፅ መወሰዳቸውን የሱዳን ጦር ሰራዊት ሐሙስ እለት አስታውቋል። የሱዳን ጦር ባወጣው መግለጫ እንዳብራራው ከሱዳን ጦር ጋር የጋራ የአየር ኃይል ልምምድ በማድረግ በሱዳን የነበሩትን ግብፃውያን በስተሰሜን ከምትገኘው ዶንጎላ ከተማ የተወሰዱት በአራት የግብፅ ወታደራዊ አውሮፕላኖች ነው። የግብፅ ጦር ሰራዊቱን እንደሚያስወጣ አስቀድሞ ባያሳውቅም ቀደም ሲል አውጥቶት በነበረው መግለጫ ግን ወታደሮቹ ወደ ሀገራቸው እንዲመለሱ ከሱዳን ባለስልጣናት ጋር በማስተባበር ላይ መሆናቸውን አስታውቆ ነበር። በሱዳን ግጭቱ መቀስቀሱን ተከትሎ አር ኤስ ኤፍ አሰራጅቶት በነበረ አንድ የቪዲዮ ምስል ግብፃውያኑ ወታደሮች እጃቸውን መስጠታቸውን ገልጾ ነበር። ይህ በእንዲህ እንዳለ በፖርቱጋል ጉብኝት እያደረጉ ያሉት የጀርመን ቻንስለር ኦላፍ ሾዝ ትላንት ለጋዜጠኞች በሰጡት መግለጫ በሱዳን ያለው ሁኔታ ለሀገሩ ነዋሪም ሆነ ለውጭ ዜጎች አደገኛ መሆኑን ገልጸው በርሊን የራሷንም ሆነ የሌሎችን ዜጎች የማስወጣት ግዴታ አለባት ብለዋል። አስቸጋሪና አስጊ ሁኔታ ነው። በሱዳን ፓርቲዎች መካከል የተቀሰቀሰው ጦርነት ድንገት በሀገሪቱ ላይ እየተፈጠረ ነው። ብዙ ሰዎች በሁኔታው ምክንያት ውጥረት ውስጥ ናቸው። ጎረቤት ሀገራት ደግሞ ባልጠበቁት አሰቃቂ ጥቃት ተደናግጠዋል። ሁኔታው ለሀገሪቱ ዜጎች ብቻ ሳይሆን ለሌሎች ሀገራት ዜጎችም አደገኛ ነው። ለዚያ ነው እነሱን የማውጣቱን ሁኔታ በአእምሮአችን መያዝና እንደሚሰራ ማረጋገጥ ግዴታችን እንደሆነ የሚሰማን አንድ ነገር ካደረግን ለራሳችን ብቻ እናደርገው ረቡዕ ዕለት ስፒገል የተሰኘው የጀርመን ዜና መጽሔት እንደዘገበው የጀርመን ጦር በሱዳን እየተባባሰ ባለው ግጭት ምክንያት 150 የሚጠጉ ዜጎችን ለማስወጣት አንድ ተልዕኮ ማቋረጡን ገልጿል። ጃፓንም በሱዳን የሚገኙ ወደ 60 የሚጠጉ ዜጎቿን በወታደራዊ አውሮፕላኖች ለማስወጣት እቅድ ማውጣት መጀመሯን ትላንት አስታውቃለች። ስምኝሽ የቆየን ዘርዘር ላለው ወቅታዊ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ተከታዩም እዚሁ ሱዳን ላይ የሚያቆየን ይሆናል። በሱዳን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች የመንግስታቱ ድርጅት ከካርቱም እንዲወጡ እንዲያግዛቸው ጥሪ አቀረቡ። ስደተኞቹ በከተማዋ ውስጥ ያለው የተኩስ ልውውጥ ከትላንት ዛሬ ቀለል ያለ ቢሆንም የጸጥታው ሁኔታ ግን ለደህንነት አስጊ መሆኑን ነው ያመለከቱት በሌላ በኩል በካርቱም የሚገኘው የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ጨምሮ የተለያዩ አለም አቀፍ ተቋማት ቢሮዎች ዝግ ናቸው በሌላ በኩል መንግስት በሱዳን የሚገኙ ዜጎቻችን ሁኔታ እየተከታተለ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል የደን ገርመው በአሁኑ ሰዓት ከቤተሰቦቻቸው ጋር በካርቱም መኖሪያ ቤት ውስጥ ተጠልለው የሚገኙ ስደተኞችን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል በሰሐራ በረሃ ውስጥ የምትገኘው የሱዳኗ ዋና ከተማ ካርቱም ከቀናት በፊት የተጀመረው የእርስ በርስ ግጭት እንደቀጠለ ነው። ወትሮንም ቢሆን ከፍተኛ የአየር ንብረትና ንዳድ ያላት ሀገር በግጭቱ የተነሳ የተለያዩ መሰረተ ልማቶቿ ተቋርጠዋል። በዋና ከተማዋ ነዋሪ የሆኑ ዜጎችና ስደተኞች የውሃ መብራትና አልፎ አልፎም የስልክና ኔትወርክ መቋረጥ ችግሮች ከደህንነት ጥያቄያቸው ጎን ለጎን የተጋፈጧቸው ነገሮች ናቸው። ወይዘሮ ይርጋለም ግዳይ ነዋሪነታቸውን በካርቱም ያደረጉ ኤርትራዊት ስደተኛ ናቸው። የምኖረው ካርቱም ከተማ ውስጥ ነው። በአሁኑ ሰዓት እውነቱን ለመናገር በጣም ፍርሃት ውስጥ ነው ያለ ነው። የተኩስ ድምጽ ይሰማል። የከባድ ብረት ድምጽ ይሰማል። አየር እንትን ይሰማል። በጣም ከባድ ሁኔታ ላይ ነው ያለነው። ውሃ የለም፣ ኤሌክትሪክሲቲ የለም። ልጆች አሉን። አንዳንድ ቦታ ደግሞ በጣም የከፋ ነው። ለምሳሌ ዴም የሚባል አካባቢ በጣም ብዙ ሰዎች ተፈናቅለዋል፣ ከቦታቸው እየለቀቁ ነው። አሁን ወደ ቤታችን ራሱ ብዙ ሰዎች መጥተዋል። አንድ እናት ከሶስት ሶስት ልጆቿ ጋር አለች ከኛ ጋር፣ ሌላ እንደገና ሌላ ወላጆች እንደገና ሶስት ልጆች ያሏቸው ባልና ሚስት፣ አንድ እናት፣ እኔ ደግሞ ከሁለት ልጆቼ ጋር ከእህቴ ጋርና ከባለቤቴ ጋር እንገኛለን። በአሁን ሰዓት አንድ ቤት ውስጥ ውሃ የለንም፣ ልጆች አሉ። በጣም ከባድ ነው። የአየሩ ሁኔታ በጣም ሙቀት አለ። በዛ ላይ በጣም ፍርሃት ውስጥ ነው ያለነው። ይህን ይመስላል ያለው ሁኔታ። ከትላንትናው ዛሬ ጋብ በማለቱን የሚናገሩ ስደተኞቹ እጅግ ከፍተኛ የሆነ የመሳሪያ ልውውጥ ካለባቸው መሀል ከተማ ካሉ ሰፈሮች ሰዎች ሕይወታቸውን አደጋ ላይ ጥለው በመሸሽ ላይ እንደሚገኙ አስታውቋል። አቶ ፋሲል አርአያ በመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ከተመዘገቡና እዛው ሱዳን ውስጥ ተወልደው ካደጉ ስደተኞች መካከል ናቸው። እሳቸው መኖሪያ ቤት ውስጥ ከራሳቸው ቤተሰቦች በተጨማሪ ከመሃል ከተማዋ ሸሽተው የመጡ ሌሎች ሶስት ቤተሰቦች መጠለላቸውን ይናገራሉ። መኖሪያ የሰሓፋ ዝሱ መርከዚ አካባቢ ነው። እግዚአብሔር ይመስገን። ባለትዳር ነኝ፣ የሁለት ልጆች አባት ነኝ። ያለው ሁኔታ ትንሽ ከበድ ይላል፣ እዚህ ሰሓፋ አካባቢ ግን ከሌላ ቦታ ደግሞ ትንሽ የተለየ ይሻላል። የኛ ከዚህ ከዴም ከዚህ ካርቱም ተላታ አንጻር ሲታይ ደግሞ እዚህ እኛ ያለንበት ቦታ እየተሻለ ነው። እግዚአብሔር የተመሰገነ ይሻላል። ከዴም አካባቢ ሁኔታ በጣም ከብዶባቸው ሸሽቶ የመጡ ወንድሞቻችን ከኔጋ ቤት አሉ። አሁን ለምሳሌ ሰዎች ተቀብለናል። ከዴም ሸሽቶ የመጡ ኔጋ ቢያንስ ወደ አራት ፋሚሊ አለን። አስራ አምስት ሰው ይሆናል። አጋጣሚ ቅዳሜ ደግሞ ሁኔታው ሲጀመር ትንሽ ሱቆች እኛ አካባቢ ተከፍተው ነበረ። ሸመትን በዛ ሰዓት ትንሽ ዱቄቶች ምናምን ለአንድ ለሁለት ቀን የሚያቆይ ይህን ያክል የሚከብድ ነገር አልመሰለም። ከዚህ የሚበልጥ ከቀጠለ ግን በጣም አደገኛ ነው ጉዳዩ፣ በጣም በጣም በጣም በጣም አደገኛ ነው፣ ከዚህ የሚበልጥ ከቀጠለ። አቶ ፋሲል ከመጡት ቤተሰቦች መካከል ሕፃናቶች መኖራቸውና ድንጋጤው እንዳልቀነሰላቸው ይናገራሉ። በተጨማሪም እጁ የቆሰለ ሕፃን መኖሩንም ገልጸዋል። በጣም አደጋ ላይ ናቸው፣ ጭንቅ ላይ ናቸው ያሉት አሁን። ንዲም ትናንትና ከመጡ ልጆች በጣም ፍርሃት ውስጥ ያላቸው ገና ፍርሃቱ ሰውነታቸው ውስጥ ያልመጣ ሰው አለ። በተፈናጠረ ነገር እጁ የተመታ ህፃን ልጅ አለ። የአስራ ሁለት ዓመት ልጅ ታቸው አጠገቡ ወድቆ ከባድ መሳሪያ ነው። አጠር ባልመልክ ማለት ነው። ትንሽ ናት። ዝም ብለን ቤት ላይ ውስጥ ነው ምጽሙ ያደረግ ነው። አቶ ፋሲል የህፃኑ ጉዳት ለክፉ የማይሰጥ በመሆኑ በቤት ውስጥ ሊያከሙት እንደሞከሩ ነው ያስታወቁኝ። በሌላ በኩል የኦሮሞ ማህበረሰብ በሱዳን ጅረት ቅርንጫፍ ኃላፊ የሆኑት አቶ እያሱ አዶላ አሁንም ድረስ በከተማዋ የመሳሪያ ልውውጥ መኖሩን ገልጸው ዜጎች ከተማ ለቀው እንዲወጡ የሚያስችል የደህንነት ዋስትናን የሚያረጋግጥ ነገር የለም ይላሉ። ያው አሁን እኛ ዱቀት ምናምን ገዝተን ቤት ያስገብተናል። ሌሎቹ እንዴት እንደምጠቀመው አላውቅም። ስልኩ ራሱ ዚቅ ነው። ኢንተርኔት በትክክል አይሰራም። የመደወል ራሱ ይዘጋል። እኔ አሁን ጀብራ የሚባል ቦታ ካረባ የሚባል ቦታ ነው ያለሁት። በእውነት እውነት ለመናገር እኔ በበኩሌ የት ማሄድ አልችልም ማለቱ ከኢትዮጵያ በሌላ ከዝ ነው ተዘጅ የወጣሁት። መመለስ አልችልም። ያው እኛን ጉዳይ የያዘ ዩኤን ነው። እኛ ሪሰትመንት የቀረብን ሰዎች ነን። ያው አልፈረምንም እንጂ ሁሉ ነገር አድርገን ቁጭ ያለን ሰዎች ነን። ከኛ በፊት የመጡ አርባ ዓመት የሞሉ ልጆቻቸው እዚህ የወለዱት ራሱ ብዙ ስቃይ ውስጥ ነው ያለው። ስደተኞቹ ጉዳያቸው የሚመለከተ አካል ዩኤንም በትክክል የኢትዮጵያኖቹ ዜጎች ትኩረት ሰጥቶ የሚሰራ አይደለም። ሎቹን ነው አብዛኛ የሚሰራ ኢትዮጵያኖች መታወቂያ ያላቸው በብዛት አሉ። እነዚህ ህዝብ መታወቂያን የያዘ እንጂ ምንም መፍትሔ ያላገኘ ብዙ ህዝብ ነው እዚህ ያለው። ወደ ሀገር መመለስ የማይችሉ በፖለቲካ ኬዝ የመጡ ብዙዎች አሉ። ይህንን በትክክል የሚቆጣጠር መስሪያ ቤቱ በትክክል ስደተኞቹን መርዳት አይችልም፣ ሕክምና መስጠት አይችልም። አቶ እያሱ በተጨማሪም ከኢትዮጵያ ኢትዮጵያ ኤምባሲም ሆነ ከተባበሩት መንግስታት ድርጅት ምንም አይነት የሰሙት ነገር አለመኖን ገልጸዋል። በአንጻሩ የኢትዮጵያ የውጭ ጉዳይ ሚኒስቴር በሱዳን ያለውን ወቅታዊ የጸጥታና የዜጎቹን ሁኔታ በቅርብ እየተከታተልኩ ነው ሲል ዛሬ አስታውቋል። ሚኒስቴሩ አያይዞም የሚመለከታቸው ሴክተር መስሪያ ቤቶችና አጎራባች ክልሎች አባል የሆኑበት ግብረ ኃይል በሀገር አቀፍ ደረጃ ተቋቁሟል ሲልም የጠቆመው ሲሆን አስፈላጊ መረጃዎችን በቀጣይ እንደሚያሳውቅ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስታውቋል። ኤርትራዊቷ ስደተኛ ወይዘሮ ይርጋለም ከባድ ስጋት የሆነባቸው ነገር በአሁኑ ሰዓት ነፍሰ ጡር መሆናቸውን ገልጸው ዓለም አቀፉ ማኅበረሰብ በካርቱም የሚገኙ ስደተኞች ፊቱን እንዲያዞርላቸው ጥሪ አድርገዋል። በአሁኑ ሰዓት ትልቁ ፍርሃቴ ደግሞ ትልቁ ስጋቴ የስድስት ወር እርጉዝ ነኝ። ሐኪም ቤት የለም፣ ምንም አይነት ሆስፒታል የለም፣ መድኃኒት የለም፣ መሄድም አይቻልም። ምክንያቱም እየተተኮሰ ነው። በጣም አደገኛ ሁኔታ ነው ያለው። የት እንደምንሄድ እና ምን እንደምናደርግ በፍጹም አናውቅም። በጣም ከባድ ሁኔታ ላይ ነው ያለ ነው። ከደም የመጡት ሰዎች አሁን በራቸው አካባቢ ላይ ሬሳ እየረገጡ ነው የወጡት በዚ የሞተው በጣም ከባድ ነው። በጣም ያስፈራል። አን እዚህ ያለ ነው ሁላችንም የሬፊጂ አይዲ ያለን የስደተኞች መታወቂያ ያለን የሚመለከተው አካል ቀይ መስቀል ነው ይሆን የሚመለከተው አካል እኛን ሊያድነን የሚችል አካል የከፋ ሁኔታ ከመምጣቱ በፊት የከፋ ሁኔታ ውስጥ ከመግባታችን በፊት የሆነ ነገር ቢያደርጉ ጥሩ ነበር እና ደግሞ ሁላችንም በጸሎት አስቡም። የሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ከአንድ ወር በፊት ባወጣው መረጃ መሰረት በሱዳን በአጠቃላይ አንድ ነጥብ አንድ ሚሊዮን ስደተኞችና ጥገኝነት ጠያቂዎች መኖራቸውን ያስታወቀ ሲሆን በመዲናዋ ሀርቶን ብቻ ሶስት መቶ ስምንት ሺህ ስደተኞች ይገኛሉ። ከእነዚህ ውስጥም አብዛኞቹ ኢትዮጵያውያንና ኤርትራውያን ናቸው። የአሜሪካ ድምጽ በዚህ ጉዳይ ላይ የመንግስታቱ ድርጅት የስደተኞች ኮሚሽንን የሱዳን ቢሮ ኃላፊዎች ለማግኘት በተደጋጋሚ ሞክሮ አልተሳካለትም። የመንግስታቱ ድርጅትን ምላሽ እንደተሳካልን የምናቀርብላችሁ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዝግጅቷ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁንም ከሱዳን ጉዳይ ሳንወጣ በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ ማምሻውን ማብራሪያ ሰጥተውናል። ጽዮን ግርማ ናት ያነጋገረቻቸው። በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ በሱዳን ያለውን ሁኔታ የኢትዮጵያውያኑንም የኢትዮጵያ ኤምባሲንም ያለበትን ሁኔታ አጠር ያለ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን። እኔም ድልም ስለሰጣችን አመሰግናለሁ። እስቲ በቀጥታ ወደ ጥያቄ ሊሂድና በሱዳን እንግዲህ ያለው ሁኔታ በተከታታይ ስንዘግብ ቆይተናል፣ ግን ደግሞ በተለየ የኢትዮጵያውያንና የኢትዮጵያ ኤምባሲ የሚገኝበትን ሁኔታ ለማወቅ ነው እና አደዋበላይ ምን ይመስላል ያለው? እናንተ ያላችሁበት ሁኔታስ ምን ይመስላል? ግጭቱ ከተከሰተበት ጊዜ አንስቶ በተለይ የኛ ኤምባሲ ወደ መሀል ከተማ የሚገኝ በመሆኑ ከኤምባሲ ለመውጣት ማ ለመግባት አስቸጋሪ ሁኔታ ነው ያለ። ዲፕሎማቶቻችንም በያሉበት በየመኖሪያ ቤታቸው ሆነው እየተተባበቁ ነው ያሉት። እነሱም ወደ ስራ ወደ ወደ ኤምባሲ መውጣት የሚችልበት ሁኔታ የለም ዜጎቻችንን በተመለከተም በተመለከተ በተመሳሳይ ሁኔታ ካርቱም ኗሪ አጠቃላይ ከተፈጠረው ግጭት ጋር ተያይዞ የሚከሰቱ አደጋዎችን ለመከላከል እና ከአደጋ ራስን ለመጠበቅ ሁሉም በያለበት ሆኖ በትግስት እየጠበቀ ነው ካርቱም በሚገኘው የኢትዮጵያ ኢምባሲ ላይ አደጋ ደርሶበታል የሚሉ ወሬዎች ሲሰራጩ ሰምተን ነበር በትክክልም የደረሰ አደጋ አለ በኢምባሲው ላይ ወይም የተሰነዘረ ጥቃት በኤምባሲ ላይ ሆን ተብሎ የተፈጸመ ጥቃት ሳይሆን በተኩስ ልውውጥ ተባራሪ ጥንካሬ የምትኖች ወደ ኤምባሲያችን ሰሀኔትም ወደ መኖሪያ ቤትም የሚገቡበት ሁኔታ ነበረ እና ቅድም እንዳልሁት አማራት ይሄ የግጭት ቀጠናና ኤሪያ ስለሆነ ከዛ ጋር ተያይዞ የሚከሰተው ከዛ ውጭ ኤምባሲውን ታርጌት አድርጎ ጥቃት የፈጸመ አካል የለም። በዚህ በተባለው ተባራሪ ጥይት የደረሰ ጉዳት በሰው ላይ ወይም ደግሞ በኤምባሲው ላይ የደረሰ ጉዳት አለ? የደረሰ ጉዳት የለም። ሌላው እንግዲህ በካርቱም የሚኖሩ ኢትዮጵያውያን የተወሰኑትን በተለይ ዩኤንኤችሲአር ታቅፈው በተባበሩት መንግሥታት ድርጅት የስደተኞች ኮሚሽነር ስር ታቅፈው የሚገኙትንም አነጋግረን ነበር ነበርና ሕይወታቸው ያለፈ ኢትዮጵያውያንን ቁጥርና ስም ለይተው ነግረውናል በእናንተ በኩል በዚህ ግጭትና ውጊያ ውስጥ በተባራሪ ጥይት ህይወታቸው ያለፈ ኢትዮጵያንን በተመለከተ የደረሳችሁ መረጃ አለ ቅድም እንዳልሁት እኛ ኤምባሲ አሁን ከመደበኛ ስራ ላይ ተሰማርቶ ይህንን ብዙ ለማጣራት ግንኙነት ለማድረግ አስቸጋሪ ሁኔታ ውስጥ ስላለ ይዝን አሁን እኛ ከዲፕሎማቶቻችን ጋር አንድ ባንድ መገናኘት እድል የለም መብራት ስለማይኖር ሞባይላቸውን እንኳ ቻርጅ ማድረግ የማይችሉበት ሁኔታ ያለ በዚህ ሁኔታ ዜጎቻችን የሚገኙበትን አንድ ባንድ በዝርዝር ለመከታተል አስቸጋሪ ነው። ግን ሆኖም በዚህ ግጭት ጋር ተያይዞ ኢትዮጵያውያን የአካል ጉዳት እንደደረሰባቸው እና ህይወታቸውን ያለፈ እንዳለ ተገንዝበናል። ይህም እንግዲህ አጠቃላይ ሱዳን ውስጥ ከተፈጠረ ግጭት ጋር ተያይዞ ኢትዮጵያውያን ታርጌት ያደረገ ሳይሆን ያው እንደ ማንኛውም ሲቪሊያን ተባራሪ አደጋ የደረሰባቸው መሆኑን ነው የተገነዘቡ ነው። በእርግጥ የዲፕሎማቶቻችሁ የመረጃ ማሰባሰብ ሂደቱ አስቸጋሪ ስለሆነ ካለ ሁኔታ አንጻር ብለው ልኛል። ግን ባገኛችሁት መረጃ የቁጥር መረጃ አግኝታችኋል? እንግዲህ አንዳንዶች እስከ አስር ይብናል፣ አንዳንዶች እስከ አምስት ይበላል። ዞሮ ዞሮ እየሞቱ እንዳሉ እንረዳለን። ቁጥሩ ከዚህም ሊበልጥ ሊያንስ ይችላል፣ በትክክል እስካልተረጋገጠ ድረስ ምክንያቱም ወደ ኤምባሲ ሪፖርት ለማድረግ መንገዱ ስለማይመች የተሟላ ዳታ ለማግኘት በአሁኑ ሰዓት ያስቸግራል። ዞሮ ዞሮ ኢትዮጵያውያን የዚህ ጉዳቱ ሰለባ ሆነዋል። ለመውጣት የሚፈልጉ ኢትዮጵያውያን እንዳሉ ከሱዳን ሱዳን ከካርቱም ወይም ስጋት ውስጥ ያሉ ኢትዮጵያውያን ስደተኞች እንደሚገኙ የነገሩን አሉ፣ ካነጋገር ናቸው። እሱን ሊደረግ የሚችልበት መንገድ የለም ማውጣት የሚቻልበት እንግዲህ ይሄ ይሄ እንግዲህ የኢትዮጵያውያን በሱዳን ከተፈጠረው ግጭት ጋር ተያይዞ አጠቃላይ ግጭትም ሆነ የዜጎቻችንን ሁኔታ በመንግስት ደረጃ በትኩረት ክትትል እየተደረገበት ነው ያለ። በሀገር ቤት ዋና መስሪያ ቤት ኮሚቴ የተቋቋመ ታስክ ፎርስ ይህንን በቅርበት እየተከታተለ ነው ያለ። እዚህ አሁን ዜጎቻችንም ሆነ ዲፕሎማቶች ከዚህ ከሱዳን ከግጭት ሁኔታ ለማስወጣት የሚቻልበት ሁኔታ በተመለከተ እንደ ሌላው የዓለም አቀፍ ማህበረሰብ ምቹ ሁኔታዎችን እየጠበቅን ነው የምንገኘው። አንደኛ የተኩስ አቁም መኖር አለበት። ከተፋላሚ ወገኖች ምንም አይነት ጥቃት ተባራሪ ጥቃት ሆነ የማይደርስበት ሁኔታ ማረጋገጥ ያስፈልጋል። ዜጎችን ለማስወጣት፣ ዜጎች የሚወጡት በምን መንገድ ነው የሚለውን ሁሉ መለየት ያስፈልጋል። በየት ነው የሚሄዱ? በአውሮፕላን ነው የሚሄዱ? የሚሄዱ ከሆነ ደግሞ እንደገና ምን አይነት ዝግጅት ማድረግ ያስፈልጋል፣ ምን አይነት ድጋፍ ይሰጣል የሚለው በዝርዝር ይታያል ማለት ነው። ስለዚህ አሁን ዜጎቻችን ወደ ሀገር ቤት የሚሄዱ የትራቭል ዶክመንት የሌላቸው ለምሳሌ ሊኖሩ ይችላሉ። እሱን ቢሯችን አገልግሎት መጀመር አለበት ነት ለመስጠት ማለት ነው። ስለዚህ አጠቃላይ ከሁኔታውን በቅርብ እየተከታተልን በቀጣይ ኢትዮጵያውያንን አሁን ካሉበት ሁኔታ ወደ ሀገራቸው ለማውጣት በሚቻልበት ሁኔታ ላይ በዝርዝር ዝግጅት እየተደረገ ነው። ምን ሊደረግ ይችላል የሚለው ሁኔታዎች ሲፈቅዱ በዜጎቻችን ሌላ እንግዲህ አምባሳደር፣ ሌላው የተሰራጨ አንድ መረጃ በተለያየ መልኩ የተገለጸው ከዚህ ከግጭቱ ሱዳን ውስጥ ከተፈጠረው ሁኔታ ጀርባ ኢትዮጵያውያንና ወይም ኤርትራውያን እጃቸው አለበት የሚሉ ይገኙበታል። የኢትዮጵያውን በተመለከተ እስቲ በዚህ ላይ ምላሽ ይስጡን። መጀመሪያ ይሄን ነገር ሰምተዋል ወይ ከሰሙስ ምንድን ነው የኢትዮጵያ መንግስት ምላሽ ይህንን መረጃ ደርሰናል ሰምተነዋል መሰረተ ቢስ ነው እንደሚታወቀው ኢትዮጵያ የሱዳናውያን በራሳቸው ያለማንም ጣልቃ ገብነት ችግራቸውን እንዲፈቱ አስፈላጊውን ድጋፍ ስታረቆይታለች ግጭቱ ከመፈጠሩ በፊት ጠቅላይ ሚኒስትራችን በቅርብ ጊዜ የመጣው ሁሉንም የፖለቲካ ፓርቲዎች በማግኘት ሱዳናውያን በራሳቸው መንገድ ችግራቸውን እንዲፈቱ ችግራቸውን ከነሱ በላይ ሊረዳው የሚችል እና መፍትሄ እንዲያመጣ የሚችል አካል ስላልሆነ በራሳቸው መንገድ ችግራቸው እንዲፈቱ ምክር ሰጠው ነው የተመለሱ። ከዛም በኋላም በሚደረጉ የተለያዩ ግንኙነቶች ይህንኑ ምክር በመለገስ ኢትዮጵያ ነጻና ገለልተኛ ሆና ሱዳን ችግሯን ችግራቸውን በራሳቸው መንገድ እንዲፈቱ ከመደገፉች አንድ ነው ግን ውግኖ ሌላው ጋር የሚደረግ ወዳጅነት ሊኖር አይችልም ይህም ደግሞ እንደገና የኢትዮጵያና የኢትዮጵያውያንን ጥቅም የሚያስጠብቅ አይሆንም ስለዚህ መሰረተ ቢስ ወንጀል ነው ፓርቲዎቹ ያውቁታል ግጭቱ ላይ ያሉ አካላት ሱዳናዊያን የሱዳን ህዝብ ያውቁታል ኢትዮጵያ በተመለከተ ስለዚህ ከፈጠራ ወሬ ያለማልጣ አንዳንድ አካላት የራሳቸውን ጥቅም በእጃ ዞን ለማረመር ሲፈልጉ በዚህ አይነት ፈጠራዎችን በማውራት የኢትዮጵያን ገጽታ ለማጠልሸት እና ደግሞም በተዘዋዋሪ ወደ ሁኔታው ስቦ ለማስገባት የሚደረግ የማይሰራ ሙከራ ነው እና ኢትዮጵያ በዚህ በኩል ችግሩ በሰላም እንዲፈታ ከመደገፍ ውጭ እንደዚህ አይነት አፍራሽና የምትጫወትበት የምትችል ሁኔታ መቆሙን እንደለዛ። በእርግጥ አሁን በሱዳን ያለውን ሁኔታ ቀደም ብሎ ደጋግመው ነግረውናል። የስልኩ፣ የመብራቱ፣ የእንቅስቃሴ አለመኖሩ ያም ሆኖ ግን ምናልባት ከሱዳን መንግስት ጋር ወይም ደግሞ ከተለያዩ ግጭቱን ከሚመለከታቸው አካል ጋር በዚህ ሁኔታ ውስጥ ኢትዮጵያ ያደረገችው ውይይት ወይም ደግሞ መነጋገሮች አሉ ወይም ሙከራዎች ግጭቱን በማስቆመን በኩል ሊሆን ይችላል። ቀደም ብዬ እንዳልሁት በከፍተኛ ደረጃ ግጭቱ ከመከሰቱ ጀምሮ ከመከሰቱ በፊትም የሚመለከታቸውን አካል አካላት ለማግኘት የማምከርና የመደገፍ ስራዎች ተሰብስተዋል። ከዚያ ውጭ አሁንም ቢሆን በከፍተኛ ደረጃ ግንኙነቶች እየተደረጉ ነው። የሱዳናውያን ችግራቸውን በሰላማዊ መንገድ በውይይት እንዲፈቱት ምክንያቱም፣ እኛ ይህንን ስንል ሱዳን እንደ ቅርብ ጎረቤት ሀገር ሱዳን ውስጥ የሚፈጠር አሉታዊ ተጽዕኖ በእኛ ላይ የሚያሳድረው በአካባቢ የሚያሳድረው አፍራሽ ጫና በግልጽ የሚታወቅ ነው ነው እያየነው ነው። አሁን ችግሩ በሰላም መፈታት ባለመቻሉ እና ወደ ግጭት መገባቱ በዜጎቻችን ላይ እየደረሰ ያለው ችግር የሚታወቅ ነው። እና ይህ ካልተፈታና በዚህ የሚቀጥል ከሆነ አጠቃላይ ለአካባቢያችን ጦሱ የሚተርፍ በመሆኑ ኢትዮጵያ ይህን ጉዳይ ዝም ብላ እጇን አጣጥፋ በርቀት የምታየው አደለም። በከፍተኛ ደረጃ ምክክሮች፣ ግንኙነቶች ይደረጋሉ በሰላም እና በውይይት እንዲፈታ። በጣም አመሰግናለው። በሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ ለሰጡን ማብራሪያ ከማጠቃለላችን በፊት የኢምባሲው ዝግ በመሆኑ ያሉት የመገናኛ መንገዶች በሙሉ የተዘጉ በመሆናቸው ምናልባት ሌላ የተለየ ኢትዮጵያውያን ኢምባሲውን ሊያገኙበት የሚችሉት መንገድ ይኖር ይሆን? እንግዲህ እኛ ኮንታክት ፐርሰን ማለት ነው እዚህ አቋቁምን፣ በቀጥታ ሆትላይን ማለት ነው ዜጎቻችን የሚፈልጉትን ምክር፣ በቀጣይ ምን እንደምናደርግ ሀሳብ የምንለዋወጥበት እሱ አሳውቀናል እና ክትትል እያደረግን ነው። በጣም አመሰግናለሁ ን እናመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ኢትዮጵያ ጉዳይ ነው የሚወስደን። የኦሮሚያ ክልል ቡራዩ ከተማ ውስጥ እስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራር አባላት የት እንደሚገኙ እንደማያውቁ ጠበቃቸው ለአሜሪካ ድምፅ ገልጠዋል። እስረኞቹ ከትናንት በስቲያ ማክሰኞ ከእስር ቤት በኦሮሚያ ፖሊስ ኮሚሽን መወሰዳቸውን ጠበቃቸው ገልጠው ያሉበትን ሁኔታ ግን ያ ወይም ቦታ ከቡራዩ ፖሊስ መምሪያ፣ ከኦሮሚያ ፖሊስ ኮሚሽን እንዲሁም ከኦሮሚያ ፌዴራል ጠቅላይ አቃቤ ሕግ ለማወቅ የተደረገው ጥረት አልተሳካም። የኦሮሞ ነጻነት ግንባር በበኩሉ ሁኔታውን እንዳሳሰበው አስታውቋል። ለዝርዝሩ ፀሐይ ዳምጠው ላለፉት ሶስት አመታትና ከዚያም በላይ በቡራዩ ከተማ ፖሊስ መምሪያ እስር ላይ የቆዩት የኦሮሞ ነጻነት ግንባር አመራር አባላት ከትናንት በስቲያ ማዚያ አስር ከፖሊስ መምሪያው መወሰዳቸውን እና አሁን ያሉበትን እንደማያውቁት ከጠበቆቻቸው አንዱ አቶ ቱሊባይሳ ገልጸዋል። ይሁን እጅ ጠይቄያቸው ነበረ። ከሰባቱ ያላገኘሁት አቶ ከነሳ ያና የሚባሉ ሰው በጣም ታመዋል። ስለዚህ ወደ ውጭ ወጥተው ሊያናግሩኝ አልቻሉም። ስለዚህ ከሳቸው በስተቀር ሌሎች ስድስቶቹን አገኘሁት ያመለክታቸዋለሁ እዛው ቡራዩ ፖሊስ መሙያ ነው ታስረው ያሉት። ነገር ግን ትናንት አስራ አንድ ሰዓት ጀምሮ ቡራዩ ፖሊስ መሙያ በኦሮሚያ ፖሊስ ኮሚሽን እንደተወሰዱ ማለትም ሰባቱም ከዛ እንደወጡ ነገር ግን ወዴት እንደሄዱ የት ቦታ እንደተወሰዱ የታወቀ ነገር የለም። እስካሁን ድረስ ቤተሰቦቻቸው በጣም ከፍተኛ ስጋት ላይ ወድቆ ነው። የደንበኞቻቸው ቤተሰቦችም ያሉበት እንዳልተነገራቸው አቶ ቱሊ አክለው አመልክተዋል። የመሪዎቹ የትና በምን ሁኔታ ላይ እንዳሉ አለመታወቁ ፓርቲውን እንዳሳሰበው የኦነግ ህዝብ ግንኙነት ኃላፊ ለሚገመቹ ተናግረዋል። ማዚያ አስር ከሰዓት በኋላ ምግብ የሚያቀርቡላቸው ሰዎች ምግብ አቅርቦ እና አይቶ እንደተመለሱ እየሰማ ነው። ሌሊቱ ማዚያ አስር ሁለት ሺ አስራ አምስት የት እንደተወሰዱ እስካሁን አላወቅንም። ስለነዚህ አመራርና ከፍተኛ የፖለቲካ ኦፊሰሮች የሚያሳስበን የጤናቸው ሁኔታና የሰብአዊ መብት አያያዛቸው ሁኔታዎች ለእኛ በጣም አሳሳቢ ሁኔታ ውስጥ ነው ያለ ነው። እንዲሁም እነዚህን አመራሮቻችን በህይወት የማግኘት እናገኛለን አናገኘው የምለው በጣም አሳሳቢና ያስጨነቀን ያለን ሁኔታ ነው ከቡራዩ ከተማ አስተዳደር ከኦሮሚያ ፖሊስ ኮሚሽን ከኦሮሚያና ከፌዴራል ጠቅላይ አቃቤ መስሪያ ቤቶች ምላሽ ለማግኘት እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽን የሚለውን ለማወቅ በስልክ ለማግኘት ያደረግኩት ጥረት አልተሳካም። የአመራር አባላቱ ከሶስት አመት በላይ ከህግ አግባብ ውጭ ታስረዋል ስል ኦነግ በመግለጫው ቢያሳውቅም የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ግን የታሰረ የኦሮሞ ነጻነት ግንባር መሪ የለም ስሉ ቀደም ስሉ በሰጡን ቃል ተናግረው ነበር። እኛ ያሰርነው የኦሮሞ ነጻነት ግንባር አባላት የሉም። እኛ ያሰርነው ነው የሸኔ አባላትን ነው። ሸኔ ደግሞ አሸባሪ ነው። በአሸባሪው ላይ በህገ መንግስቱ መሰረት እርምጃ ተወስዶበት በፌዴራል ውክልና ለክልል ተሰጥቶ ምርመራ እየተካሄደበት ነው። እናም የታሰረ የወነጀለ የለም። ታሳሪዎቹ እንድለቀቁ ፍርድ ቤት ትእዛዝ አውጥቶ እንደነበር የተጠየቁት ኮሚሽነር አራርሳ እንዲህ ብለዋል። እንግዲህ የፍርድ ቤት ውሳኔ ምን እንደሆነ አጣርቼ ብነግርሽ ጥሩ ነው። ነገር ግን የምርመራ መዝገብ የሌለው ሰው በፖሊስ ቁጥጥር ስር የለም እኔ እስከማውቀው ድረስ ይሁን እንጂ የፍርድ ቤቱን ትእዛዝ ለምመለከታቸው ሁሉ ማድረሳቸውን የእስረኞቹ ጠበቃ ቱሊባይሳ ገልጸዋል በፍርድ ቤት ተከሰው በነጻ የተሰናበቱ ሶስት ናቸው እሱም ጃለብድ ለጋሳ ዳሚቤኛና ዳዊት አብዴታ ናቸው ጃለብዲ ለብቻቸው በአንድ መዝገብ ላይ ነው የተከሰሱት በኦሮሚያ ጠቅላይ ፍርድ ቤት ላይ ቤቻቸውም ሁለት ሽብር አዋጁን በመጥቀስ ሁለት ክስ ቀርቦባቸዋል። አንደኛው የቴሌኮም ፍሮድ ወይም የቴሌኮም መሰሪያን ያለአግባብ በመጠቀም የሚል ክስ ቀረበባቸው። ይሁን እንጂ ከሶስቱም ክሶች ሰኔ አስራ ሰባት ሁለት ሺ አስራ ሶስት ዓመተ ምህረት በነፃ ተሰናብተዋል ያለ ቢረቀሳ የፍርድ ቤቱን ውሳኔና የይፈቱ ትዕዛዝ ለተለያዩ የመንግስት መስሪያ ቤትና በተለይ ለኦሮሚያ ፖሊስ ኮሚሽን ይህንን የፍርድ ቤት ውሳኔ አደርሰን እነሱም ውሳኔው የፍርድ ቤት ውሳኔ ስለመሆኑ አውቆ ተቀብሎ ፈርመው ማተማርኮበት ቀሪው በእጃችን ላይ ይገኛል። የለሚ ቤኛና የዳዊት አብደታን በተመሳሳይ መልኩ የኦሮሚያ ጠቅላይ ምክር ቤት በነጻ አስለቀቃቸው። እነዚህን ውሳኔዎች ለኦሮሚያ ፖሊስ ኮሚሽን እና ለዳለቲ ማረሚያ ቤት በአካል አደርሰን ፈርመው ተከፍሎ ማስረጃው በእጃችን ላይ። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረ መግለጫ ከሕግ አግባብ ውጭ የታሰሩ የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ሕጋዊ ሂደት ተከትሎ መዝገብ ከፍቶ እንዲጠይቃቸው አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ጸሐይን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። አሁን ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። የዓለምን ልዩ ትኩረት ስቦ ወደሚገኘው የሱዳን ጉዳይ እንመለስና አሁን ደግሞ የባለሙያ ትንታኔ ነው የምንቃኘው የሱዳን ግጭት መነሻዎችና በተከታዩ ሊመጡ የሚችሉ ወይም ሊሆኑ የሚችሉ ጉዳዮች የባለሙያ እይታ ይለናል። የሱዳን ተፈላሚ ወታደራዊ ኃይሎች በብቸኝነት የመንግስቱን ስልጣን ለመቆጣጠር ውጊያ ከጀመሩ ቀናት ተቆጥረዋል። ለመሆኑ የውጊያው መነሻ ምን ይሆን? ይህንና ተያያዥ ጥያቄዎች አንስቶ ነባራዊውን ሁኔታ እንዲተነትኑና መጻይ ክትያዎችን ደግሞ እንዲያመላክቱ መለስካቸው አምሃ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነቶች መምህሩ ዶክተር ፈቃደ ተፈራ ጋር ተከታዩን ቆይታ አድርገዋል። ዶክተር ፈቃደ የዚህ ውጊያ ምክንያት ባጭሩ በተዋጊ ኃይሎች መካከል የሚደረግ የስልጣን ግብ ግብ ነው ይላሉ። ይሁንና ይህንን በቅጡ ለመረዳት ሦስት ዓመት ያህል ወደኋላ ተጉዘው ጉዳዩን መመርመር እንደሚገባም ያበራሉ። የቀድሞውን ወታደራዊ መሪ ኤልበሽርን እንደ አውሮፓውያን ዘመን አቆጣጠር በመያዝ ወር መጨረሻ በ2020 ከሥልጣን ያወረደው ሕዝባዊ ተቃውሞ ሙሉ በሙሉ በሕዝብ የተመረጠ መንግሥት ሊመሠረት ባለመቻሉ የተፈጠረው የሽግግር መንግሥት ከሲቪልና ከወታደሩ ኃይል ተወጣጥቶ ከመቋቋሙ ጋር የሚጀምር ነው ይላሉ። ይሁንና የወታደሩ ወገን ከስምምነቱ ውጪ የሲቪሉን ወገን የሚወክለውን የጠቅላይ ሚኒስትሩን የአብደላ ሀምዶክን መንግሥት አስወግደው ወታደራዊ ቡድኑ ስልጣን ጠቅሎ እንደያዘ ዶክተር ፈቃድ ያስታውሱና ከዚያ የቀጠለውን ሂደት ያብራራሉ። በስራ ላይ ያለው አገሪቱን እየመራ ያለው ቡድን የተሳተፈበት አንዳንድ የፖለቲካ ፓርቲዎችም የተሳተፉበት በአብዛኛው የለውጥ ፈላጊ ኃይሎች እንደ ሲቪል ሶሳይቲ ሊቆጠሩ የሚችሉ የለውጥ ፈላጊ ኃይሎች የተሳተፉበት የምክክር ሂደት ነበረ። ከዛ ምክክር አንድ የስምምነት ማዕቀፍ ፍሬምወርክ አግሪመንት የሚባል ተፈረመ። እሱ ውስጥ የተካተቱ ነገሮች ናቸው አሁን ለዛሬው ምክንያት ሆን። እነዛ ሁነኛ የስምምነቱ አንኳር ነጥቦች አንዳንዶቹን ለመዘርዘር ያህል ከወቅታዊ ጉዳይ ጋር የሚያያዙትን አንዱ ምንድን ነው? የሲቪል አስተዳደርም መልሶ ማቋቋም የሚል ነው። የሚቋቋመው የሲቪል አስተዳደር ደግሞ ሲቪል ርዕሰ ብሔርና ሲቪል ርዕሰ መንግስት የሚኖሩ ይሆናል ይላል። የዚህ ትርጓሜ ምንድን ነው? ወታደሩ ከፖለቲካ ስልጣን ዞር ይላል ማለት። ሁለተኛ፣ የሀገሪቱ የጦር ኃይሎች አሁን ይሄ ራፒድ ሰፖርት ፎርስ የሚባለውና መደበኛው ጦር ስራዊት ይዋህዳሉ ይላል። ሶስተኛ፣ ሆነኛ ጉዳይ ደግሞ ወታደራዊ ተቋማትና መሪዎቻቸው ጥቅም ከሚያስገኙ ዘርፉ ከሚያስገኙ የኢኮኖሚ እንቅስቃሴዎች ይታቀባሉ ይላል። ይሄ የታህሳሱ ስምምነት ተግባር ላይ ሊውል የታሰበው አሁን በያዝነው ኤፕሪል ወር መግቢያ ላይ ነው። ስለዚህ ልክ ያኔ ጠቅላይ ሚኒስትር አብደላ ሐምዶክን እና በእሳቸው ዙሪያ ያሉ ሀይሎች የሲቪል መንግስት የሚረከቡበት ወቅት ሲደርስ ቀድሞ ለማሰናከል የወሰዱትን አይነት እርምጃ አሁንም ወደ ሲቪል መንግስት የሚካሄደውን ሽግግር ለመግታት ለማደናቀፍ የተጀመረ አይነት ግጭት ይመስላል። ምክንያቱም ወቅቱ ራሱ አሁን ባለፈው ሀሙስ ነው እንግዲህ ቅዳሜ ዕለት ኦፕንሊ በአደባባይ ላይ ውጊያ ጀምረዋል። ስለዚህ ይሄ ወቅት ማለት፣ ግጭት የተከሰተበት ወቅት ማለት በታሳሱ ስምምነት መሰረት ስልጣናቸውን ወደ ሲቪል የሚያስረከቡበት ወቅት ነበር እሱን እንግዲህ ማሰናከል አይነት ነገር ይመስላል። ግን ይህንን ለማሰናከል ሁለቱ ወደ ግጭት የመራቸው የወዲያው የቅጽበቱ ምክንያት ይታወቃል። እንግዲህ አንዱ ሌላውን የሚከስበትን ነው የምንሰማው። በፋክት ሰን ዘ ግራውንድ ለማጣራት መንገዱ የለን። ነገር ግን የጀነራል አልቡርሃን ቡድን የሚለው ጀነራል ዳጋሎ የሚመሩት ሀይል ከመደበኛ ይዞታ ውጪ ይዞታዎችን የማስፋፋት በተለይም ደግሞ ከካርቱም በስተሰሜን ባሉ ግዛቶች እንደ ሜሮዊ አይነት ግዛቱን የማስፋፋት ይሄ ደግሞ ከመደበኛ የጦር ሰራዊት እውቅናም እይታም ውጪ በመሆነ መንገድ ማድረጉ ሕገ ወጥ ነው የሚል ክስ ነው። እስቲ ከሩቅም ከቅርብም በዚህ ግጭት እጃቸውን ሊከቱ የሚችሉ ወይም ከተዋል የሚባሉ ሀይሎች አሉ የገፋቸው ሌላ ምክንያት ቢኖር ደግሞ የአፍሪካ ቀንድ ግጭት በአንድ ሀገር ውስጥ ታጥሮ ይቀራል ለማለት ያስቸግራል። ጉዳቱም ድንበር ይሻገራል። በዛው ልክ ተሳታፊዎቹም ከድንበር ውጭም ሊኖሩ ይችላሉ ተብሎ ይታሰባል። እስከ ዛሬውን የአፍሪካ ቀንድ የፖለቲካ ታሪክ የግጭት ታሪክ ስናይ፣ በአሁነኛው ዙር ግጭት ግን ለምሳሌ ገሌ እጁን አስገብቷል ለማለት አይ ቲንክ አሁን በበቂ ደረጃ ለመናገር ቲንጋር ይመስለኛል። ነገር ግን ሁለቱ ተዋጊ ሀይሎች አንዱ ሌላውን ሲከስ የሚያሰሟቸው ስሞታዎች አሉ። ለምሳሌ ጀነራል ዳጋሎ የዚህ ራፒድ ሰፖርት ፎርሱ ግብፅን ይከሳሉ በይፋ በአጠባባይ ይህን ሰምተናል። ከዚህ ያለፈ ግን እጁን ያስገባ ሀይል ስለመኖሩ የጠራ መረጃ በሌለበት ሁናቴ ለመናገር ጥንካሬ ግን አሁን እንደምንሰማው በተለያዩ ዜና ማሰራጫዎች ከተባበሩት መንግስታት ድርጅት እስከ ኢጋድ ወይም የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ማለት ነው ሁለቱም ወገኖች ግጭቱን እንዲያቆሙ ጠይቀዋል ግን ጥሪውን የሰማ ወገን ያለ አይመስልም ለምንድን ነው ማህበራት የመንግስታት ማህበራት ኢጋድ ሁለት ጥሪ አድርጓል ያሸማጋዮች ቡድን አይነት ነገርም ሰይመዋል። ኬንያውን ፕሬዝዳንት፣ ጅቡቲ እንደዚህ የመሳሰሉ ማለቴ ነው። በይፋ የተገለጸ የአሸማጋዮች ቡድን ሰይመዋል፣ የደቡብ ሱዳኑን ፕሬዝዳንት ጨምሮ። ለአፍሪካ ሕብረትም እንዲሁ ሁለት ተዋጊዎቹ ግጭት እንዲያቆሙ እና ወደ ውይይት እንዲመለሱ ጥሪ አቅርቧል። በጣም ኢምፖርታንት የሆነ ጠቃሚ የሆነ የአፍሪካ ህብረት መግለጫ ውስጥ የተባተተ ነገር ግን በዚህ ግጭ ከሱዳን ውጭ የሆኑ አካላት ጣልቃ እንዳይገቡ አሳስቧል። ምናልባት ቅድም የጠየከው ጥያቄ ጋር ተያይዞ ለእኛ መረጃ የለዳን ግን ደግሞ በተግባር ወይም ሊሆን ይችላል። በበቂ መረጃ ሊሆን ይችላል የታሰበ ነገር ቢኖር ይመስላል የአፍሪካ ህብረት መግለጫ በዛ መንገድ የወጣው። ስለዚህ አንደኛ እንግዲህ ሁለት ሶስት ቀን ነው ጦርነቱ። ሶስት ቀን አጭር ነው ለማለትም ብቻ አይደለም ግን የኢንተርቬንሽን ፓኬጅ በአግባቡ ይዘው መጥተው ለማሸማገል እና ግጭቱ እንዲቆም ወደ ሰላም ንግግር እንዲገቡ ተዋጊ ኃይሎች ሶስት ቀን ብዙ ጊዜ ነው ለማለት አይቻልም፣ ግን እንደምናየው አሳሳቢነቱ በዚህ በአፍሪካ ቀን በአፍሪካ ህብረት፣ ከዛም አልፎ ለምሳሌ አሁን የዩኤን ጉዳይ እንዳሳሰበው ገልጿዋል። የተባበሩት መንግስታት ድርጅት የጂ ሰቨን ጉባኤ ጃፓን ላይ እየተካሄደ ያለው እንዲሁ የውጭ ጉዳይ ሚኒስትሮች ጉባኤ እነሱ እንደዚሁ አሳሳቢነቱና ወደ ሰላማዊ ንግግር መመለስ አስፈላጊነቱን ገልጿዋል። ሌሎችም እንዲሁ ግን ይህ እንግዲህ ከየፍላጎቶቻቸውም ጋር ሊሄድ ይችላል። በዚህ ሪጅን በዚህ ቀጠና ካላቸው ፍላጎት ጋር የሚሄድ ነገር ነው የሚሆነው። ይሄ የበለጠ ሊያሳስበው የሚገባው የአፍሪካ ህብረት ይመስለኛል። አዲስ ቦይ መቅደድም ካለበት በዚህ ረገድ ምን ማድረግ ይችላል? የአፍሪካ ህብረት ያወጣው መግለጫ ጥሩ ነው። መግለጫውን ወደ ተግባር የመቀየሩ ነገር ነው እንግዲህ በቀጣዮቹ ቀናት ልናይ የምንችለው። በተመሳሳይ ሁኔታ ከአፍሪካ ህብረትም እጅግ የሚቀርበው ለጉዳዩ ኢጋድ ነው። እሱም የጀመረው ኢኒሽቲቭ ጥሩ ነው። ይህ ኢኒሽቲቭ ወደ ተግባር መቀየር ነው አሁን በቀጣዮቹ ቀናት ልናይ የምንችለው ማለት ነው። እሱን አይቶ ባኋላ በዛ ላይ መናገር ይቻል ይሆናል ግን የመንግስታት ማህበሮች ድርጅቶችን ሆኑ ወይም ደግሞ መንግስታት የውጭ መንግስታት ጥረት ሄዶ ሄዶ በውስጥ ኃይሎች በውስጥ ሰላም ፈላጊ ኃይሎች የሚታገዝ ካልሆነ በቀር ዘላቂነት ያለው መፍትሄ ያመጣል ብዬ በግሌ አላስብም። እስካሁን አሁን ከሱዳን ጋር በተያያዘ የምናየው የሁለቱ ኃይሎች ግብግብ አሁን የቆየ አይደለም። ይኸው ዓመታትን እያስቆጠረ ነው። መጀመሪያ በጋራ አልበሽርን ጣሉ። እንደገና በጋራ ጠቅላይ ሚኒስትር አብደላ ሐምዶክን አስወገዱ። አሁን የጋራ ሌላ ለጊዜው ቢሮ ውስጥ ያለ ጋራ የሚሉት ጠላት ስለሌላቸው እርስ በርስ ጀምረዋል። በዚያም ሆነ በዚህ ተፋላሚ ወገኖች ሊወድቁ ይችላሉ፣ ግን አብዛኛው ጉዳት የሚደርሰው እንደ ሀገርም በህዝብ ላይ ነው፣ በእያንዳንዱ ዜጋ ላይ ነው። የሱዳን ህዝብ በዚህ ረገድ ይህን ችግር ለማስቆም አቅም ያለው ይመስሎታል? እንዴት ይችላል? የቅርብ አመታትን የሱዳናውያን ሰላማዊ የተቃውሞ እንቅስቃሴዎች ስናይ ይህን ለማድረግ አቅሙም ይህን ለማድረግ ብቃቱም ይህን ለማድረግ ሀሳቡም አላቸው ያምናለሁ። የአደባባይ ተቃውሞዎቻቸውን ፕሬዚደንት አልበሽር መንግስት እንዲወድቅ የነበረው የአደባባይ ሰላማዊ ተቃውሞ፣ ጠቅላይ ሚኒስትር አብደላ ሀምዶክ መንግስት አንፌር የሆነ ከወታደሩ ጫና ሲበዛበት ያንንም በተመለከተ በአደባባይ ወጥተው ያሰሙት ተቃውሞ ወታደራዊ መንግስት ይህን ለማድረግ ፍላጎቱም፣ አቅሙም፣ ሀሳቡም ጭምር አላቸው ብዬ አምናለው። የትም ሀገር ቢሆን ሱዳን ብቻ ሳይሆን የትም ሀገር ቢሆን ዜጎች ማህበር ይሁን የሙያ ማህበር ይሁን የመሳሰለው አይነት አደረጃጀት ሲኖራቸው ሆነ መንገድ የፖለቲካ ሀሳቦቻቸውን የሚገልጹባቸው መድረኮች ሲኖሯቸው እንዲህ አይነት ወደ ግጭት ገብተው ለሀገሪቱም ለሕዝቡም ጉዳት የሚያስከትሉ ሀይሎችን ከገቡበት እንዲወጡ የሚያስገድድ አይነት ድምፅ የማስጠማት ዘመቻ ሊያደርጉ ይችላሉ። ፖሉ አሁን ዛሬ ካርቱም እንግዲህ የግጭት ጎዳና ስለሆነ አልመች ካላለ በቃ የግድ ሄደህ ተቃውሞ ብቻ መታጠር አለበት እያለ ምንም ሀገራዊ ጉዳይ ስለሆነ፣ ስለዚህ እሱ ላይ ሲቪል ሶሳይቲ ከቅርብ ዓመታት ወደ ያየነውን አይነት እንቅስቃሴ ለማድረግ የሚችልበት መንገድ ይኖረዋል የሚል ተስፋ አለኝ። ምናልባትም የችግሩ መፍትሄ በዘላቂነት እንዲህ አይነት ሲቪል ዜጎች ሰላማዊ በሆነ መንገድ የሚያመጡት ሀሳብ እና እንቅስቃሴ ይመስለኛል ዘላቂ ሰላም ሊያመጣኝ ይችላል። በጣም አመሰግናለሁ ዶክተር ፈቃደ ስለ ትብብሮ ስለ ጊዜው። እኔም አመሰግናለሁ። መለስካቸውን አመስግኝ። ከሱዳን ጉዳይ ሰንበት ወዳለ ብዙም ወደሚያወዛግበው ሌላ ጦርነት ጉዳይ እንሂድ። በዩክሬን የጦር አውድማ ከተሞች ቅኝት ከዚህ በፊት በሩሲያ ኃይሎች ተይዘው የነበሩ የዩክሬን ከተሞች የአሜሪካ ድምፅ ቅኝት ሲያደርግ ቆይተዋል። በአንድ ወቅት በርካታ እንቅስቃሴዎች ይታይባቸው በነበሩና ሊማን በተሰኘችው ስልታዊ ከተማ የሚኖሩ ሰዎች አሁን በምድር ቤቶችና በተዘጉ ፋብሪካዎች ውስጥ ለመተኛት መገደዳቸውን ገልጻ የአሜሪካ ድምፁ ሃይዘር መርዶክ ከተማዋን ጎብኝታ ያጠናቀረችውን እንግዲህ ወልዴ እንደሚከተለው ያቀርበዋል። ከጦርነቱ በፊት ሩሲያ ከተማዋን ከመያዘዋና ዩክሬን መልሳ ከመቆጣጠሯ በፊት የሊማን ከተማ የዶንባስ መግቢያ በር ሲሉ ጠሯት ነበር። እንደ ከሰልና ጨው ለመሰሉ ከአካባቢው ወደ ውጭ ገበያ ለሚቀርቡ ሸቀጦች ቁልፍ መተላለፊያ ነበረች። ከተማዋ አሁን በየሳምንቱ ቦምብ ይወርድባታል። ጥቃቱ ማቆሚያ ስለሌለው ነዋሪዎቹ የፈረሱ ነገሮችን ለመጠገን ብዙም አይጨነቁም። የ85 ዓመቷ የሊማን ከተማ ነዋሪ ሊዳ ይኖሩበት የነበረውንና በቦምብ የፈረሰውን አፓርትመንታቸውን ለቪኦኤ አሳይተዋል። ይህ መኖሪያ አፓርትመንቴ ነው። ምንም የተረፈ ነገር የለም። እሳቱ ሁሉንም ነገር አውድሟል። በአይኔ ባላዮ ኑሮ ለማመን ይቸግረኝ ነበር። አንዳንድ ነዋሪዎች የሊማንን ከተማ እንደገና ወደ ወትሮው ለመመለስ ዘግይተዋል። ባይናቸው የመኖሪያ መንደሮች ወደ አቧራ ተቀይረዋል፣ ፋብሪካዎች ተዘግተዋል። 35 በመቶ የሚሆኑት የከተማ ነዋሪዎች ይሰሩበት የነበረው የባቡር ጣቢያ አሁን አገልግሎት አይሰጥም። የ65 ዓመቷ አና በውጊያውም ወቅት ሆነ ከተማዋ በተያያዘችበት ወቅት የትም ሳይሄዱ ቆይተዋል። ከጦርነቱ በፊት ሁሉም ለምድር ባቡር ይሰራ ነበር። አሁን በመጠለያ ተቀምጦ ምግብ መጠበቅ ከባድ ነገር ነው። በጣም ከባድ ነው። ከዚህ ባለመውጣቴ ተጸጽቻለሁ። ከሊማን 15 ኪሎ ሜትር ርቀት ላይ የምትገኘው ቶርስክ ከተማ ከጦር አውድማው ጥቂት ኪሎ ሜትር ርቀት ላይ ትገኛለች። በከተማዋ የሚያልፉ የዩክሬን ወታደሮች ከተማዋ አሁንም በሩሲያ ኃይሎች እይታ ውስጥ መሆኗንና በተደጋጋሚም እንደምትደበደብ ይናገራሉ። የሩሲያ ኃይሎች ቶርስክ ከተማን ለቀው ሲወጡ ተሽከርካሪዎችን የመልየው ልብሶችንና ሌሎች መገልገያ ዕቃዎችን ጥለው ሄደዋል። መልሰው የሚያነሳቸው የለም። ከአንድ ዓመት ተኩል በፊት የሊማን ከተማ 20ሺህ ሰዎች ይኖሩባት ነበር። አሁን በከተማዋ የቀሩት ሰዎች መኖሪያቸውን መጠለያ ውስጥ አድርገው ከከተማዋ ውጪ በሚመጣ እርዳታ አማካኝነት እንደ ነገሩ ይኖራሉ። የሊማን ነዋሪዋ ሊዳ የሚሉት አለ። ጣሪያውን በቦምብ ሲመቱት አፓርትመንቱ ተቃጠለ። የሌሊት ልብሴና ነጠላ ጫማዬን እንዳደረግሁ መሸሽ ነበረብኝ። ሁሉ ነገር ይናጠቻለሁ። ካለፈው አመት ጀምሮ ምድር ቤት ውስጥ እየኖርኩ ነው። እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን፣ ለዛሬ ያልነውንም እዚህ ላይ ያበቃን። ነገ ሶስት ሰዓት ላይ እንገናኛለን። ሰላም ደናደሩ።